ዛሬ አርብ ግንቦት 26 2014 ዓ ም ከአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ፕሮግራማችንን ይዘን መተናል። ¶¶

በቤንሻንጉል ጉሙዝ ካማሺ ዞን ሶጌ ከተማ ውስጥ ከትላንት በስቲያ ረቡ በመንግስት ኃይሎችና ታጣቂዎች መካከል በተደረገ የተኩስ ልውውጥ የሰው ሕይወት መጥፋቱን ለአካባቢው ነዋሪዎች ተናገሩ። እኛም ተደብቀን ተደብቀን መጨረሻ ሲያርጋጉ ይዝብ ያው

ወደ ጣቢያ ሲያመጡ ያው የቤት ደግሞ እንዲመልሱ አድርጓል። መከላከያ የተጎዷዋል ሞት ስም ሰው እንደሆነ ከዛ በኋላ ነው ምንም ነገር የተፈጠረ። ከባድ ነገር ነው። ሰው ቤቱ ማረሽን ማለት ከባድ ፈተና ነው። በዚህ ዙሪያ ከተሰናዳ ዘገባ የተቀነጨበ ድምፅ ነው ያስደመጥናችሁ። ሙሉን

በአብይ ርዕስ ዘገባችን

እናሰማችኋለን። ጤና ይስጥልኝ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች፣ ሲሲ አሸናፊ በምስልና ድምፅ ቅንብር፣ አበባየው ገበያው ደግሞ የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። እስከ ምሽቱ አራት ሰዓት አብራችሁን ቆዩ እያለን በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ግብዣችንን እናቀርባለን። ዝግጅታችንን ከራዲዮ በቴሌቪዥን እንዲህ በምስል ከምትመለከ

ከመለከቱት በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ ብትገቡ በሬዲዮም ጭምር በቀጥታ እየተላለፈ ይገኛል። አሁን ለምሽቱ የያዝነውን ዋና ዋና ዓለም ዜና እናሰማችሁ።

ጤና ያስጥልኝ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጅ ይታየነኝ። ቻድ አጣዳፊ የምግብ ችግር ላይ መሆኗን በትናንትናው ዕለት ያወጀች ሲሆን ዓለም አቀፉ ማህበረሰብ እርዳታ እንዲያደርግላት ተማጽኖ አቅርባለች። የባህር በር የሌላትና ደሃይቱ ቻድ

የእርዳታ ተማጽኗዋን ያቀረበችው ሞስኮ ዩክሬንን መውረሯን ተከትሎ ስላለው የእህል አቅርቦት እጥረት ጉዳይ የአፍሪካ ህብረት ሊቀመንበርና የሩሲያ ፕሬዚደንት በዛሬው ዕለት በሚያካሂዱት ውይይት ዋዜማው ላይ መሆኑን አዣንስ ፍራንስ ፕሬስ ዘግቧል። የቻድ ወታደራዊ አገዛዝ ባወጣው አዋጅ የሚመለከታቸው የሀገር ውስጥ አካላትና ዓለም አቀፍ አጋሮቻችን እንዲረዱን እንማጸናለን ብሏል።

ከአጠቃላዩ የቻድ ህዝብ አንድ ሶስተኛው ማለትም አምስት ነጥብ አምስት ሚሊዮን ህዝቧ በዚህ ዓመት ሰብአዊ እርዳታ የሚያስፈልገው መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። ሩሲያ በዩክሬን ላይ የከፈተችው ወረራ እና በማስከተልም ምዕራባውያን ሀገሮች በሞስኮ ላይ የጣሏቸው ማዕቀቦች ሁለቱ ሀገሮች የሚልኩትን የስንዴ አቅርቦት ያስተጓጎለ ሲሆን በዓለም ዙሪያ የረሃብ ስጋትን አቀጣጥሏል።

ከዓለም የስንዴ አቅርቦት ወደ 30 ከመቶ የሚሆነውን ሲያቀርቡ የቆዩት ሩሲያና ዩክሬን ናቸው። ዛሬ የሩሲያ ፕሬዚደንት ቭላዲሚር ፑቲን የአፍሪካ ህብረት ሊቀመንበር የሆኑትን የሴኔጋሉን ፕሬዚደንት ማኪሳልን ተቀብለው እንደሚያነጋግሩ የህብረቱ ሊቀመንበር ጽሕፈት ቤት አስታውቋል። የአፍሪካ ህብረቱ ሊቀመንበርና የሩሲያ ፕሬዚደንት ፑቲን በእገዳው በተለይ የአፍሪካ ሀገሮች እየተጎዱ እንደመሆኑ የእህልና የማዳበሪያ ክምችቱ መለቀቅ ስለሚችልበት መንገድ

ይወያያሉ ሲል መግለጫው አክሏል። የሩሲያና የዩክሬን ጦርነት ዛሬ አንድ መቶኛ ቀኑ ሲሆን የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የሩሲያ ኃይሎች ከሀገራችን ግዛት ሀያ ከመቶውን ተቆጣጥረዋል ብለዋል። ዜሌንስኪ ለለክሰምበርግ ፓርላማ ባሰሙት ንግግር የሩሲያ ኃይሎች መላዋን ኔዘርላንድስን የሚያክል ግዛት

ይዘውብናል ነው ያሉት። ሩሲያ ወረራውን ከጀመረችበት ጊዜ ወዲህ ምን ያህሉን ግዛት እንደተቆጣጠረች በውል አልገለጹም። ሞስኮ ክራይሚያን እንደ አውሮፓውያን አቆጣጠር በ2014 ዓም የያዘች ሲሆን በሩሲያ የሚደገፉ ተገንጣዮች ደግሞ የምስራቅ ዩክሬንን ዶንባስ ክፍለ ግዛትን አካባቢዎች ከወረራው በፊት እንደያዙ ይታወሳል።

ትናንት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለዩክሬን የሩሲያን ወረራ የምትመክትበት የ700 ሚሊዮን ዶላር የተራቀቁ ሮኬቶችና ሌሎችን መሳሪያዎች እርዳታ እንሰጣለን ሲሉ ማስታወቃቸው ይታወሳል። ዋይት ሐውስ እንዳለው ዩክሬን ሮኬቶቹን ወደ ሩሲያ ግዛት ውስጥ እንደማትተኩስ ቃል ገብታለች።

ከመሳሪያ እርዳታው በተጨማሪ ሌላው ጥሩ ዜና የአውሮፓ ሕብረት በሩሲያ ላይ ስድስተኛውን እና በዋናነት ነዳጅ ዘይቷን የሚመለከተውን ማዕቀብ ተግባራዊ ለማድረግ እየተንቀሳቀሰ መሆኑ ነው ያሉት የዩክሬኑ ፕሬዚደንት በኪቭ ሙሉ በሙሉ ስራቸውን የሚጀምሩ ኤምባሲዎች ቁጥር እየጨመረ መሆኑንም አንስተዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው።

የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አሜሪካውያንን በከፍተኛ ደረጃ እያስፈሩ ያሉትን ደም አፋሳሽ የጅምላ ተኩስ ጥቃቶች ለማስቆም ትክክለኛ እርምጃዎች ሲሉ የጠሯቸውን የዩናይትድ ስቴትስ ምክር ቤት እንዲፈቅድ አጥብቀው ተማጽነዋል። ፕሬዝደንት ባይደን ትናንት ሐሙስ ማታ በዋይት ሀውስ ባደረጉት ንግግር በመሳሪያ የሚፈጸም ጥቃትን ለመዋጋት የሚረዱ ያሏቸውን አዳዲስ የቁጥጥር እርምጃዎችም አቅርበዋል።

ምክር ቤቱ እንደ አውሮፓውያን አቆጣጠር በ1994 የወጣውንና በ2004 ያበቃውን የከፊል አውቶማቲክና በሩምታ ተኳሽ ጠበንጃዎች እገዳውን መልሶ ስራ ላይ እንዲያውል ፕሬዚደንቱ ተማጽነዋል። መሳሪያ የሚገዙ ሰዎች የኋላ ታሪክ ፍተሻ እንዲጠናከር፣ ጥቃት ሊያደርሱ ይችላሉ ተብለው የሚያሰጉ ወይም የአእምሮ አለመረጋጋት ከሚያሳዩ ግለሰቦች ላይ

ለተወሰነ ጊዜ መሳሪያ መውረስ የሚያስችልና ና መሳሪያን በተገቢው መንገድ ማስቀመጥን ጨምሮ ሌሎች ህግጋት እንዲወጡም ፕሬዝደንቱ ጠይቀዋል። መሳሪያ አምራች ኩባንያዎችን ከተጠያቂነት ነጻ የሚያደርገው ህግ እንዲሰረዝም ፕሬዝደንቱ አክለው ተማጽነዋል።

ፕሬዝደንቱ ያቀረቧቸው ሀሳቦች በፖለቲካ አቋም በተከፋፈለውና አባላቱም የመሳሪያ ቁጥጥር ህግን በሚመለከት በማይስማሙበት የዩናይትድ ስቴትስ ምክር ቤት የሚጸድቅላቸው አይመስልም ተብሏል። ይህ በዚህ እንዳለ ትናንት በዩናይትድ ስቴትስ ምክር ቤት ሪፐብሊካን አባላት ዲሞክራቶቹ ያቀረቡትን መሳሪያ የሚገዙ ሰዎችን የሚመለከቱ አዳዲስ የቁጥጥር እርምጃዎች ተቃውመዋል።

አንደኛው ሪፐብሊካን የምክር ቤት አባል ሽጉጦቻቸውን በማሳየት እነዚህን መታጠቅ ሊከለከል ይችላል በማለት አማረዋል። የአንድ ሳምንት ረፍት ላይ የነበረው የተወካዮች ምክር ቤት የፍትህ ኮሚቴው በረፍቱ መሀል ነው ትናንት አስቸኳይ ስብሰባ ያካሄደው። በስብሰባው ላይ ፍሎሪዳ ከሚገኘው መኖሪያ ቤታቸው በርቀት በቪዲዮ አማካይነት የተሳተፉት ሪፐብሊካኑ የኮንግረስ አባል ግሬግ ስቱብ

አራቱን ሽጉጦቻቸውን አንድ ባንድ እያወጡ ለተሰብሳቢዎች በማሳየት የቀረበው ህግ የተለያዩ ሽጉጦችን መታጠቅ የሚከለክል ነው ብለዋል። ራሴን፣ ቤተሰቤን፣ ሚስቴንና ቤቴን የምጠብቅበት ሽጉጥ ይኸው በማለት ያሳዩ ሲሆን የኮሚቴው ሰብሳቢ ጄሪ ናድለር ጣልቃ ገብተው ጥይት የጎረሰ እንዳልሆነ ተስፋ አድርጋለሁ ሲሉ ኮንግረስማን ስቱብ

ቤቴ ውስጥ ነኝ በገዛ ሽጉጤ የፈለግኩትን ማድረግ እችላለሁ ብለዋል። በጠባብ ብልጫ ምክር ቤቱን የሚቆጣጠሩት ዲሞክራቶች ባለ 41 ገጹን ረቂቅ ህጋቸውን በሚቀጥለው ሳምንት ምልአተ ጉባኤው ድምጽ እንዲሰጥበት የሚያቀርቡ መሆኑን አፈጉባኤዋ ናንሲ ፐሎሲ ተናግረዋል። በመወሰኛው ምክር ቤት ደግሞ የሁለቱም ፓርቲዎች ሴኔተሮች ያሉበት ስብስብ በመምሪያው ከቀረበው ይልቅ ጠበብ ያለ የህግ ረቂቅ ለማዘጋጀት

እየሞከረ መሆኑ ተገልጿል። በመጨረሻም ዩናይትድ ስቴትስ ከአምስት ዓመት በታች ለሆኑ ሕፃናት የኮቪድ-19 ክትባት በማሰናዳት ላይ ነች። እየተገመገሙ ያሉት ሁለት ክትባቶች በሁለቱም የሚመለከታቸው የመንግስት ተቋማት ፈቃድ ካገኙ ከአምስት ዓመት በታች የሆኑ አሜሪካውያን ህጻናት እንደ አውሮፓውያን አቆጣጠር ከመጪው ሰኔ 21 ጀምረው

የኮቪድ-19 መከላከያ ክትባት መከተብ እንደሚችሉ የዋይት ሀውስ ከፍተኛው የኮቪድ-19 ጉዳይ ባለስልጣን ናቸው ያስታወቁት። የዋይት ሀውሱ የኮሮና ቫይረስ ምላሽ አስተባባሪ ዶክተር አሺሽ ጃህ በሰጡት ቃል ብዙ ወላጆች ህጻናት ልጆቻቸውን ለማስከተብ እንደሚጓጉ እናውቃለን። እየተከናወነ ያለው ሂደት አላማም በትክክል እንዲሆን ማድረግ አስፈላጊ በመሆኑ ነው ብለዋል።

በአሁኑ ወቅት በሁለት ጊዜ የሚሰጡትን ክትባቶች እና በማስከተልም ማጠናከሪያውን ክትባት መውሰድ የሚችሉት ከአምስት አመት በላይ የሆኑ ልጆች ብቻ ናቸው። ክትባቱ ለህጻናቱ እንዲሰጥ ከተፈቀደ ለአዋቂ በሚሰጠው መጠን ሳይሆን በትንሹ ተመጥኖ እንደሚዘጋጅ ዶክተር ጃህ ጨምረው አስረድተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ

ቆንጅታዬን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 26

2014 ዓ ም ዝግጅቶቻችን ዝግጅቶቻችንን ነው በመከታተል ላይ የምትገኙት። ዝግጅታችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝ ነው ቀዳሚ የአብየረስ ዘገባችን እንውሰዳችሁ።

በቤንሻንጉል ጉሙዝ ካማሺ ዞን ሶጌ ከተማ ውስጥ ከትላንት በስቲያ ረቡዕ በመንግስት ኃይሎችና ና በታጣቂዎች መካከል በተደረገ የተኩስ ልውውጥ ሰዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች ገለጹ።

የወረዳው የፖሊስ ኃላፊ ምክትል ኮማንደር ጃለታ አየለ በበኩላቸው ግጭቱ የተከሰተው እርቅ ፈጽመው የገቡ ታጣቂዎች በጸጥታ አካላት ላይ ተኩስ በመክፈታቸው ነው ካሉ በኋላ የወረዳውን አስተዳዳሪ ጨምሮ የ19 ሰዎች ሕይወት ማለፉን

ተናግረዋል። የዞኑ ዋና አስተዳዳሪ አቶ በጅጋ ጻፍዮ በዚህ ዙሪያ ሰፋ ያለ ማብራሪያ ከመስጠት ቢቆጠሙም ሌላ ግጭት እንዳይኖር መንግስት ከሃይማኖት አባቶችና የአገር ሽማግሌዎች ጋር እየሰራ ነው ብለዋል። ናኮር መልካ ነው ዘገባውን ያጠናቀረው።

በቤኒሻንጉል ጉሙዝ ካማሺ ዞን ከዚህ ቀደም በሎጀ ገንፎይ አሁን ደግሞ ሚጅጋ ተብሎ በሚጠራ ወረዳ ሶጌ ከተማ ውስጥ ግንቦታ 4 2014 ዓም ከጠዋቱ አራት ሰዓት ገደማ በመንግስት ኃይሎችና በእርቅ በገቡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉዴን ታጣቂዎች መካከል የተኩስ ልውውጥ መከሰቱን ነው አንድ ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የአካባቢው ነዋሪ በስልክ ተናግረዋል። በዚህም ሳቢያ ሰዎች መገደላቸውን ግለሰቡ ገልጸዋል።

አንቺ ይሄ የጎድን ታጠቂ ነው። ቀድሞ መከላከያና ልዩ ኃይል ተኮሱ መሳሪያ ይዘው ነበር እነሱ። አዎ ምን ከተማ ላይ ይዞራሉ መሳሪያ። እሺ ከዛስ? የዚህም ቶኪስ ቶኪስ ልውጥ መጣ። እኛም ተደብቀን ተደብቀን መጨረሻ ሲያርጋጉ ይዝብ ያው

ወደ ጣቢያ ሲያመጡ ያው በየቤት ደግሞ እንዲመልሱ አድርጓል መከላከያ። የተጎዳዋል ሰው ማ ሞተዋል። የሞተው ስንት ሰው እንደሆነ አላውቅም። እና አሁንስ ምን ይመስላል ከተማ ውስጥ ያለው ነገር? አሁን የተረጋጋ ነው። ከተገደሉ ሰዎች መካከል ወንድማቸው እንደሚገኙበት የተናገሩት ሌላው ግለሰብ ወንድማቸው ተኩስ ሲከፈት ቤት ውስጥ እንደነበሩ ገልጸዋል። መጀመሪያ ጠዋቱ አብሬን

ኮርስ ልማዳ ነበር። ከዛ በኋላ ቤት ንጅራ እየበሉ ከቤቱ መጥተው ነው ምንም ነገር የተፈጠረ ገደሉት። ከባድ ነገር ነው። ሰው ቤቱ የተቀመጠ ዝም ቢሎ ማረሽን ማለት ከባድ ፈተና ነው። አንድ ነገር ሳያጠፋ ግጭት መፈጠሩን ነው የሰማ እና ማን ጀማሪው ምንድን ነው የሆነው ያንቀን

መጀመሪያ የጉዴን ታጣቂዎች ማንቲን ማወል ቃሙን በቃ የሚጅጋ ወረዳ ፖሊስ ኃላፊ ምክትል ኮማንደር ጃለታየለ የጦር መሳሪያቸውን ያላወረዱ እርቅ ፈጽመው የገቡ የጉዴን ታጣቂዎች ግንቦት 24 2014 ዓ.ም በመንግስት ጸጥታ ኃይሎች ላይ በከፈቱት ተኩስ ግጭቱ መጀመሩን ጠቅሰው የወረዳው አስተዳዳሪን ጨምሮ ሌሎች 19 ሰዎች መሞታቸውንና

ሰው ስለተጎዱ በቁጥር አስራ ዘጠኝ ነው የያዘ ነው። ያለፈው ህይወታቸው አስራ ዘጠኝ ነው። ሆስፒታል ያገኘ ነው ሁለት ነው። ይህ ዋና አስተዳዳሪ ያው ማን ጤት እንደተገደለ በጸር ሰላም ይሁን በጠኛ ጸጥታ አካል ይሁን አልተረጋገጠም። የወረዳ አስተዳዳሪ ማን ነው የሚባሉት? አብዳኑ ነው የሚባለው አብዳኑ አብዳኑ

አብዳኖ ማን ገርሞሳ ይህ ሰውዬ ወደዚህ ወረዳ ከተሾመም ያው አንድ ዋርም አልሞላም። እርቆ ላይ ድርድሩ ላይ ነው የመጣ ኃላፊው ታጣቂዎቹ ከነትጥቃቸው እንዲገቡ መደረጉ ስህተት ነበር ይላሉ። እርቅ ታስቦ ትጥቁ ይዞ መግባት የለበትም። በጣም ዋናው መስራቱ ትጥቁ ይዞ መግባታቸው፣ ሁሉም ችግር ያመጣው ትልቅ ስታት ይሄ ነው። አሁን ለዚህ ማን ነው ተጠያቂ የሚሆነው ታዲያ? አሁን በእኛ ያየ ነው የአመራርነት ችግር ነው የፖለቲካ አምራር

ቁርጠኝነት ማለት ችግር አለ። የጉዴን ታጣቂዎች የሶጌ ከተማን ለቀው መውጣታቸውንና አካባቢውን ለማረጋጋት ከህብረተሰቡ ጋር ውይይት እያደረጉ መሆናቸውንም ምክትል ኮማንደር ጃለታ ገልጸዋል። በሌላ በኩል የካማሺ ዞን ዋና አስተዳዳሪ አቶ ብጅጋ ጻፊው በሶጌ የተፈጠረው ግጭት ነው ብለዋል። ግንቦት ሀያ አራት ሶጌ ወይ ደግሞ ምዥጋ ወረዳ ላይ የተወሰነ ግጭቶች ነበሩ። ግጭቱ ደግሞ ለተወሰነ ሰዓታት ነው። ከዛ በኋላ ግን በርደዋል። የጉዳት መጣን

መንግስት ገምገሞ ሲያስተላለፍ ነው ነገር የምንችለው እንግዲህ ግጭቱ የፈጠረበት ኬዝ ሊጠራ ስለሚቻል ከተጠራ በኋላ ነው ይፋ ማድረግ የሚቻለው። ስለ ጉዳዩ ሰፊ ማብራሪያ ከመስጠት የተቆጠቡት አቶ ብጅጋ ግጭቱ ወደ ሌሎች ወረዳዎችም እንዳይስፋፋ መንግስትና የሃይማኖት አባቶች እንዲሁም የሀገር ሽማግሌዎች እየሰሩ ነው ያሉትን አብራርተዋል። መንግስት ቶሎ ብሎ ሁኔታዎችን ገምገሞ

ሁሉም ወራዳ ላይ እንደዚህ አይነት ክስተት እንዳይፈጠር በተጠናከረ አግባብ ሂደቶችን እንዲከታተል አድርጓል። እንደዚህ አይነት ሌላ ክስተት እንዳይከሰት፣ ሌላ ክስረት ውስጥ እንዳንገባ፣ እንደዚህ አይነት ግጭት እንዳይስፋፋ፣ እንዳይኖር ሃይማኖት አባቶችም ሀገር ሽማግሌዎችም በተቀናጀ አግባብ አሁንም የምክራቸውን እየለገሱ ነው። በዚህ ዙሪያ ከጉዴን አመራሮች በስልክ ለመጠየቅ ያደረግነው ጥረት ለአሁኑ አልተሳካም። በካማሺ ዞን ከሁለት ወር በፊት በጉሙስ ታጣቂዎችና የክልሉ መንግስት መካከል በባህላዊ መንገድ እርቅ መፈጸሙንና በርካታ

ታጣቂዎችም በሰላማዊ መንገድ መግባታቸውን መዘገባችን ይታወሳል። የዚህ እርቅ ጥረት በመተከል ዞንም እንዲሁ በመቀጠል ከአንድ ሺህ ሁለት መቶ በላይ የጉሙዝ ታጣቂዎች ታድሶ ወስደው ወደ ህብረተሰቡ መመለሳቸውንም የክልሉ መንግስት አስታውቋል። በሁለቱ ዞኖች ውስጥ ባለፉት አራት አመታት ታጣቂዎች አደረሱት በተባለው ጥቃት በርካታ ሰዎች መገደላቸውንና በመቶ ሺዎች የሚቆጠሩ ከቤት ንብረታቸው እንደተፈናቀሉ መዘገቡ ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። የሰማችሁት የዕለቱን አብይ ርእስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል።

በአማራ ክልል ዋግ ሕምራ ብሔረሰብ አስተዳደር ዞን ደረሰ በተባለ የዝናብና የመኖ እጥረት ምክንያት ባለፉት ሶስት ወራት ከ20 ሺህ በላይ እንስሳት ሲሞቱ ከ100 ሺህ የሚልቁ

ወደ ሌሎች አካባቢዎች መሰደዳቸው ተገልጿል። የብሔረሰብ አስተዳደር ዞኑ እንስሳትና አሳ ሀብት ልማት ጽሕፈት ቤት እንዳስታወቀው ለተከታታይ ዓመታት ባጋጠመው የዝናብ እጥረትና በጦርነት ምክንያት አርሶ አደሩ ምርስ ምርት ለመሰብሰብ ባለመቻሉ የእንስሳት መኖ እጥረቱ እንዳጋጠመም አረጋግጠዋል። መስፍን አራጌ ዝርዝር አለው።

ለወትሮም የዋግምራ ቆላማ አካባቢዎች ዝናብ አጠርና ምርታማ እንዳልሆኑ ይነገራል። ዘንድሮ ግን ችግሩ ተባባሰ ያሉት የሳህል አሳየንት ወረዳ ዜሮ ሁለት ቀበሌ ነዋሪው አርሶ አደር ሞላቴ ምኩ ድርቅ ገብቷል። በዚህም ምክንያት በተለይ ከመጋቢት ወር ጀምሮ እንስሳት በረሃብና በበሽታ እየሞቱ ነው ብለዋል። የውሃ እጥረትና ድርቅ ምክንያት የሚበላበት የሚጠጣበት የለም። ፍየል ዘርም አልተረፈም አልቋል። የቀንድ የጋማ ዳልጋ ከፍትም አልቋል። በተለይ ውሻም አይበላበት

ሞተው የማይነሳበት ዝም ብለ ያለቀ አጋጣሚ በጣም ከፍተኛ ጉዳት ነው ያደረሰ። የኛ አካባቢ በእርሻና በእንስሳት እርባታ ዘጠኝ ቤተሰቦችን የሚያስተዳድሩት አርሶ አደር ሙላቴ ሰማንያ የቤት እንስሳት እንደሞትባቸው ገልጸዋል። የራሴ ሰዎች ከፍት እናት ላም፣ አንድ ወይፈን ና በሬ ማለት ነው። በግ ሰላሳ ሁለት እጀል ደግሞ አርባ አምስት እዚህ የአንድ ግለሰብ እኳት ይህን ያህል ነው። የተወሰነው አንድ ሁለት ነበሩ። እነሱም አሁን ደግሞ ከቤት የወደቁ ናቸው። የሚበላ የሚጠጣ የለ

በዚሁ ቀበሌ ጥሽማን ጎጥ ነዋሪ የሆኑት ማለደ ወርቁም ስምንት ቤተሰቦቻቸውን ያስተዳድሩበት የነበረው የእንስሳት ሀብታቸው በተከሰተው ድርቅ ከጥቅም ውጭ መሆኑን ጠቅሰዋል። እኛ የምንተዳደረው ያው በእርሻና በእንስሳት ነው የምንተዳደረው። ያው በወቅቱ ያው ባጋጠመን ድርቅ ምክንያት ያው እንስሳት በጣም ያው አልቆብናል። ያው እኔ ግሌ አራት ከስ ሙቶብኛል፣ እንስሳ ፍየል ሙቶብኛል። ምንም የሚላስ የሚቀመስ የለውም። የማሁን ያልሞተ የተባለውም ቢሆን ምንም ያልፍ ነገር የሚሸጥ የሚለወጥ ነገር እስከሌለ በጣም ያው ችግር አጋጥሞናል። ከሰብል ምርት በላይ

የእንስሳት ሀብትን መሰረት ላደረጉት አርሶ አደሮች ጉዳቱ ቤተሰቦቻቸውን መመገብና ማስተዳደር እስኪከብዳቸው ድረስ ተጽዕኖ እንዳሳደረባቸው መጠቆማቸው አልቀረም። ሽጬ ሊሸምታለሁ ብዬ ነበር። አካባቢያችንም ዝናብ አልዘነበም። ድርቅ ነው እንግዲህ። ምንም አመራጭ የለኝም። መጀመሪያም እንስሳ እያለቀ ነው። ኋላም እንግዲህ ቤተሰቡ ማለቅ ነው። ከጥር ጀምሮ እራብ አይደል? ምንም የሚላስ የሚቀመስ ነገር የለ አካባቢ የዋግምራ ብሔረሰብ አስተዳደር ዞን እንስሳትና ዓሳ ሀብት ለማጽፈት ቤት ኃላፊ ሲሳይ አያሌው ለእንስሳቱ ሞት ሁለት መሰረታዊ

ይሰራሉ እያሏቸውን ምክንያቶች ያቀርባሉ። አንዱ የዝናብ እጥረት ያለበት አካባቢ ነው። ሁለተኛ ከጦርነቱ ጋር ተያይዞ አርሶ አደራችን ተፈናቅሎ ነበረው በሰዓቱ መኖ መሰብሰብ ባለመቻሉ ከፍተኛ የሆነ የመኖ እጥረት አጋጥሞታን ማለት ነው። አሁን ብሔረሰባችን ወደ ስምንት ወረዳዎች ነው ያሉት። ከስምንት ወረዳ ሁሉም የእንስሳት መኖ ከፍተኛ የሆነ እጥረት አለ። በተለይ እነዚህ ደጋ ቀበሌዎች የምንላቸው አብዛኛው ወረዳ ተፈናቅሎ ስለኖረ በዚህ ምክንያት ከሰባ ፐርሰንት በላይ የሚሆን የመኖ እጥረት እንደ ብሔረሰብ አስተዳደራችን ተከስቷል። ስድስት ወርና ከዛ

ሊመግብ የሚችል የመኖ ክፍተት አለበት ማለት ነው። ኃላፊው በዞኑ ውስጥ የእንስሳት ሞት እንዳለ ቢታወቅም የተደራጀ መረጃ ባላቸው የሳህላ ሰየንትና ዝቋላ ወረዳዎች ብቻ ከሁለት መቶ ሺህ በላይ እንስሳት መሞታቸውን አመልክተዋል። ለእንስሳቱ ሞት የበሽታን መከሰት እንደ አንድ ምክንያት ያነሱት አቶ ሲሳይ ከመኖ እጥረት ጋር የተያዘው ግን ዋነኛ ምክንያት ነው ይላሉ። አሁን የእንስሳት ሞት ምክንያት የመኖ ጥረቱ ነው። በሁለቱ ወረዳ ብቻ ከ21 ሺህ ያልተናነሰ እንስሳት በዚህ በመኖ ጥረት ምክንያት ሞቶብናል። ከመቶ

ያልተናነሰ ደግሞ የእንስሳት ለመኖ ፍለጋ ሲደመር ደግሞ ለውሃ ፍለጋ ከቀዩ እየተሰደደ ያለበት ሁኔታ ነው ያለው። ሌሎች ወረዳዎች መረጃዎች አልመጡም እንጂ ከፍተኛ የሆነ የመኖ ጥረት አለ። መኖ ጥረት አለ ከተባለ ደግሞ ከፍተኛ የሆነ የእንስሳት በሽታ ወይም ደግሞ የእንስሳት በሽታውን ተከትሎ ደግሞ ሞት ይኖራል። ከፍተኛ የእንስሳት ሞት ካስመዘገቡት ወረዳዎች የሳህላ ሰየንት ወረዳ በቀዳሚነት ተጠቃሽ ነው። የወረዳው እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ ደጀን መሰለ እንግዲህ የአስራ ሶስት ቀበሌዎች አሉ ሙሉ ላይ ነው። በዚህ በድርቁ ምክንያት እንስሳት እየሞተ ያለ

የሞተ ዳልጋ ከብት አራት ሺህ ሁለት መቶ አርባ ነው እስካሁን ባለን መረጃ፣ ጋማ ከብት ደግሞ አስራ ዘጠኝ አስራ ስድስት ነው፣ አንድ ሺህ ዘጠኝ መቶ አስራ ስድስት አዎ። በግና ፍየል ደግሞ ስምንት ሺ አስራ አራት ነው። ዘጠና ዘጠኝ ፐርሰንቱ በእንስሳት ነው የሚተዳደረው እኛ ወረዳ ላይ ማለት ነው። አርሶ አደሮ ይህን ሀብት አጣ ማለት ለቀጣይ ቋቋማን ብለን እኛ እምነቱም የለንም ተስፋውም የለንም። በተመሳሳይ የወረዳውም ጭምር ኢኮኖሚ ነው የምንምና ያለው። አርሶአደሮቹ በአካባቢያቸው ድርቅ መግባቱን ያረጋግጣሉ። አቶ ሲሳይ ደግሞ በተከታታይ ያጋጠመው የዝናብ እጥረት

በአካባቢዎቹ ድርቅ እየገባ ለመሆኑ አመላካች ነው ይላሉ። ዝናባችን በጣም ዘጊቶ የሚገባ ነው፣ ፈጥሞ የሚወጣ ዝናብ ነው። አብዛኛው አሁን እንስሳት እዛው አካባቢ ሊመገብ የሚችለው ኢብን ከተሰበሰበው መኖ ውጪ ሌሎች አማራጮች ግጦች ሊግጥ የሚችልበት ወይም ደግሞ በረሃ ላይ ሄዶ ሊመገብ የሚችልበት መኖ የለም። አሁን በተጨባጭ ሁኔታ ወደ ድርቅነት ደረጃም እየደረሰ ነው። በነገራችን ላይ የባለፈው ሁለት ሺ አስራ አራት እና ሁለት ሺ አስራ ሶስት ላይ ከፍተኛ የሆነ የዝናብ እጥረት በተለይ እነዚህ ሳላ ላይ፣ ዝቋላ ላይ ተከስቶ የነበረበት ሁኔታ ነው ያለው አርሶ አደሮቹ እንስሳቱን

ለመታደግ በመንግስት በኩል የተደረገ እንቅስቃሴ እንደሌለም ጠቅሰዋል። መንግስት ምንም ድጋፍ አላደረገም፣ ምንም አላቀረበም፣ ምንም የተሰጠን ድጋፍ የለም። አቶ ሲሳይ በጦርነቱ ምክንያት አካባቢውን ተቆጣጥረው የነበሩት የህወሀት ኃይሎች ፈጸሙት ባሉት የእንስሳት መድኃኒት ዘረፋ እና ውድመት ምክንያት በተገቢው ደረጃ እንስሳቱን ለማከም አልተቻለም ብለዋል። የህወሀት ኃይሎች ግን ከንብረት ዘረፋ እና ውድመት ጋር ተያይዞ የሚነሳባቸውን ክስ በተደጋጋሚ ማስተባበላቸው ይታወሳል። ለችግሩ አፋጣኝ መፍ

መፍትሄ እንዲሰጥ ለሚመለከተው አካል

ማሳወቃቸውን አቶ ሲሳይ ይናገራሉ። ከፍተኛ የሆነ የመኖ ጥረት እንዳለ ይህን መነሻ አድርጎ የክልሉ እንስሳትና ና ሀብት ልማት ማስፈት ወደ ስራ ገብቷል። በተለይ ደቡብ ጎንደር አካባቢ፣ ምዕራብ ጎጃም አካባቢ እንደዚህ ከህብረተሰቡም ሲደመር ደግሞ በየአካባቢ ያሉ መኖችን የማሰባሰብ ትን ሁኔታ ፈጥረን፣ ሁለተኛ በአካባቢ ያሉ ፕሮጀክቶችን መነሻ አድርገን እኛ እንግዲህ መኖ ቢያንስ በተመጣጣይ ያላቸውን አቅም መነሻ አድርገው እንዲያቀርቡ ብለናል። ኮሚቴ አዋቅረን ወደ ስራ ነው የተገባው። እስካሁን የቀረበላቸው ነገር የለም። ከተለያዩ አካባቢዎች ተሰበሰበ ስለተባለው የእንስሳት መኖና በወቅቱ

አልተከፋፈለበትን ምክንያት ለማወቅ ወደ ክልሉ እንስሳትና አሳ ሀብት ልማት ጽሕፈት ቤት ያደረግነው የስልክ ሙከራ ለጊዜው ያልተሳካ ሲሆን እንደተሳካ ምላሻቸውን ይዘን ለመቅረብ እንሞክራለን። ተፈናቅለው ወደ ሰቆጣና አካባቢው የሚመጡ አስተያየት ሰጪዎች እንደሚሉት የህወሓት ኃይሎች በተቆጣጠሯቸው የአበርገሌና ጻግብጂ ወረዳዎች በተመሳሳይ ከፍተኛ የእንስሳት ሞትና የመኖ እጥረት ተከስቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ

ወደ ተከታዩ ዘገባችን እንውሰዳችሁ። የሶማሌ ክልል የነዳጅ ቁፋሮ ስራ በሚፈለገው ፍጥነት እየሄደ እንዳልሆነ መንግስት አስታወቀ። የፕሮጀክቱ አካል ነው የተባለ እና እስካሁን ሳይከፈል የቆየ አንድ መቶ አስራ ሶስት ሚሊዮን ብር ለአካባቢው ማህበረሰብ ልማት እንዲውል የማዕድን ሚኒስቴር ከ ለሶማሌ ክልል አስረክቧል። የፌዴራል

የክልል የፌዴራል እና የክልል ከፍተኛ አመራሮች ትላንት የነዳጅ ቁፋሮ በሚካሄድባቸው ሶስት አካባቢዎች ጉብኝት አድርገዋል። አዲስ ቸኮል ዝርዝር ዘገባ ያሰማናል።

በጉብኝቱ ላይ በሶማሌ ክልል ካሉብ ጄዲ እና የሌላ አካባቢዎች እየተካሄዱ ያለው የነዳጅ ቁፋሮ ሂደት የተገመገመ ሲሆን በሶስቱም አካባቢዎች ለሚኖሩ ማህበረሰቦች የመሰረተ ልማት ግንባታ የሚውል 113 ሚሊዮን ብር ስጦታ ተሰጠዋል። ስጦታው የፕሮጀክቱ አንድ አካል እንደሆነ ነው በወቅቱ ወቅቱ የተገለጸው። ከዚህ በፊትም ለተመሳሳይ ዓላማ 50 ሚሊዮን ብር ተሰጥቶ እንደነበረ ቃል አቀባዩ አስታውሰዋል። የጉብኝቱ አላማ

ፕሮጀክቱንም ፕሮግሬስ ለማየት ሁለተኛ ደግሞ ለአካባቢው ማህበረሰብ የማህበረሰቡ ሊማት ፕሮጀክቶች የሚውል ገንዘብ ነው ያመጡት። መቶ አስራ ሶስት ሚሊዮን ገንዘብ ለማህበረሰቡ አካባቢ እዛ አካባቢ

ማህበረሰብ ልማት ፕሮጀክት በፕሮጀክቱ ጋር እየተያያዙ ከፕሮጀክቱ አግሪመንት ወይም ስምምነት ጋር የተያያዘ የልማት ፕሮጀክት ነው። ከዚህ በፊትም ሀምሳ ሚሊየን በዚሁ በማዕድን ሚኒስቴር ማህበረሰቡ የልማት ፕሮጀክቶች የሚውል ገንዘብ ተከፍሎ ነበር። በሶማሌ ክልል ነዳጅና የተፈጥሮ ጋዝ ይወጣል ተብሎ በመንግስት አመራሮች በተለያዩ ጊዜያት የተለያዩ መግለጫዎች ሲሰጡ ቆይተዋል። ነዳጅ ከወራት በኋላ ይወጣል ተብሎ በመገናኛ ብዙሃን ከተዘገበም አመታት አልፈዋል። አሁን ሂደቱ በትክክል በምን ሁኔታ ላይ እንዳለ የሶማሌ ክልል ቃል አቀባይ አቶ አብዱልቃድር ሽደን ጠይቀናቸው ነበር።

ቁፋሮ ስራዎች ተሰርተዋል። ግን እንደሚታወቀው ነዳጅ ለማውጣት ብዙ ገንዘብ ያስፈልገናል። እንደ ኢትዮጵያ ትልቅ ፕሮጀክት ነው። ይህ ትልቅ ፕሮጀክት ደግሞ ለማልማት ኢንቨስትመንት ያስፈልጋል። ኢንቨስትመንት ለማድረግ ነዳጁን ለማጣራት ያው ሪፋይነሪ ኤሪያዎች ተሰርቶ ውሃ ያለበት አካባቢ ተጎትቶ ነው ማጣራት ስራውን የሚሰራው። ይሄንን የማጣራት ስራ ነዳጁን ለማውጣት ብዙ ኢንቨስትመንት ይፈጃል። ያ ኢንቨስትመንት መንግስት ተዘጋጅቶ ነው መሆን ያለበት አሁን

የቁፋሮ ስራዎች እና ሳይት ወርክ ስራዎች እየተከናወኑ ነው። ነገር ግን የማጣራት ስራ ሌላ ፌዝ ነው። ብዙ በጀት ያስፈልጋል። ብዙ በጀቱ ደግሞ አሁን ባለንበት ደረጃ ትንሽ ይከብደናል። ግን ለወደፊት የምታሰብ ነው ፕሮጀክቱ። ከህዳሴ ግድብ ሁለት እጥፍ የበለጠ ገንዘብ እንደሚፈልግም ቃል አቀባዩ ጨምረው ገልጸዋል። ክልል ሶማሌ ክልል ይኖር እንጂ የፌደራል ፕሮጀክት ነው። ፕሮጀክቱ ከቻይና ነዳጅ ማጣራት ስራ ካምፓኒዎች ጋር ነው ውል የተፈራረመው። ፕሮጀክቱ ድሜ

ትንሽ ረዘም ይላል። ለምን ብዙ ጉድጓዶች ነው ያለው። እነዚህ ጉድጓዶች ለማገናኘት ለማጣራ ስራ ይዛ አካባቢ ስራዎች ለመስራት ትልቅ ፕሮጀክት ነው። ትልቅ ፕሮጀክት ስል እንዳገር

ከአባይ ግድብ በላይ ከአባይ ግድብ ሁለት እጥፍ በላይ የሚያስወጣን ገንዘብ ማለት ነው። ሁለት እጥፍ ስል ሁለት እጥፍ በጀት የሚያስወጣን ትልቅ ፕሮጀክት ነው። ከዚህ በፊት የፕሮጀክት አስተዳደር ችግር ነበረበት ያሉት አቶ አብዱል ቃድር አሁን ግን የተሻለ ነገር መኖሩን የሚገልጹት ስራውን እየሰሩ ያሉ የውጭ ኩባንያዎችም ጥሩ ስም ያላቸው ናቸው ብለዋል። ስምምነቱ ኢትዮጵያ መንግስት የተፈራረመው ከዓለም አቀፍ ልምድ ያላቸው ረጅም ጊዜ በነዳጅ ስራ ላይ የታበተ ልምድ ያላቸው

ኩባንያዎች ነው እየተሰራ ያለው። እንዲሁም በፕሮፋይል አንጻር እነዚህ ኩባንያዎች እየሰሩት ስራ በአለም አቀፍ የሚታወቁና ሰክሰስፉል ስራ ውጤታማ ስራ የሰሩ ኩባንያዎች ነው ተመርጠው ስራውን እያከናወኑ ያሉት ማለት ነው። የማዕድን ሚኒስትሩ አቶ ታከለ ኡማንና የፋይናንስ ሚኒስትሩ አቶ አህመድ ሺደን ጠቅሶ መንግስታዊ የኢትዮጵያ ፕሬስ ድርጅት ባወጣው ዘገባ የነዳጅ ማውጣት ስራ ላይ ተሰማርተው የቆዩ በርካታ ኩባንያዎች በገጥማቸው የገንዘብ ችግር አቋርጦ ለመውጣት መገደዳቸውንና አሁን የቀረው ፖሊ ጂሲኤል

የተባለ የቻይና ኩባንያ እንደሆነ፣ እሱም ወደ ስራ እንዲገባ ከተሰጠው ስድስት ወር ጊዜ አምስቱን አጥጋቢ ስራ ሳይሰራበት እንዳጠናቀቀው መግለጻቸውን አስነብቧል። በጉዳዩ ላይ ተጨማሪ መረጃ ለማግኘት ከማዕድን ሚኒስቴር ያደረግነው ጥረት አልተሳካም። በካሉብና የሌለ ጋዝ መኖሩ የተረጋገጠው በፈረንጆች 1973 ወይም በኢትዮጵያ አቆጣጠር 1965 ዓ.ም ሲሆን ከአራት ዓመት በፊትም ተጨማሪ ክምችት መገኘቱ ተገልጾ ነበር። በወቅቱ ኢትዮጵያ

በነዳጅና የተፈጥሮ ጋዝ ሽያጭ በአመት እስከ 8 ቢሊዮን ዶላር በውጭ ምንዛሬ ማግኘት አቅም እንዳላ ተገልጾ ነበር። ነዳጅ ከሚወጣበት ስፍራ ወደ ጅቡቲ የነዳጅ ማስተላለፊያ ቱቦ እንደሚዘረጋ ከተገለጽም አራት አመት ሆኖታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ወደ ተከታዩ ዘገባችንን ውሰዳችሁ?

የኢትዮጵያ ፌዴራል መንግስት በሰሜኑ የሀገሪቱ ክፍል በሚገኘው ትግራይ ክልል ላይ ባካሄደውና የብዙ ሰዎች ሕይወት በጠፋበት ጦርነት አጋር የነበረው የአማራ ክልል ባለፉት ጥቂት ሳምንታት ውስጥ ደግሞ መንግስት እየመራው የሚገኘው በሺዎች የሚቆጠሩ ሰዎች የጅምላ እስርና ጋዜጠኞችና የመብት አቀንቃኞች የሚታፈኑበት

ሆኗል፣ ሲል አሶሽትድ ፕሬስ ዘግቧል። አንዳንድ አቀንቃኞች የኢትዮጵያ መንግስት የአማራ ተወላጆችን ኢላማ ያደረገው ከትግራዩ ግጭት ለመውጣት በሚያደርገው ጥረት ለስልጣኑ የሚያሰጋው አድርጎ ስለሚያያቸው ነው በማለት እንደሚከሱም አመልክቷል። ዘገባው የአሶሽትድ ፕሬስ ነው። ስመኝ ሸቆየ እንደሚከተለው ታቀርበዋለች።

አሶሴትድ ፕሬስ በዘገባው በህዝብ ብዛቷ ከአፍሪካ ሁለተኛ ደረጃ በምትገኘው ኢትዮጵያ ሰሞኑን የሚታየው የጅምላ እስር ሀገሪቱ ማዕከላዊ ስልጣን ለመገንባት ከተለያዩ በብሔር ከተደራጁ ቡድኖች ጋር የሚያደርገው ትግል እንደቀጠለ መሆኑን ያሳያል ብሏል። ከግንቦት 15 2014 ዓ ም ጀምሮ በአማራ ክልል ከ4500 በላይ ሰዎች መታሰራቸውን የመንግስት ባለስልጣናት ቢያስታውቁም አንዳንድ አቀንቃኞች ግን ትክክለኛ

ሁለተኛው ቁጥር ከዛ በላይ ነው ማለታቸውን አሶሲየትድ ፕሬስ ገልጾ የኢትዮጵያ መንግስት የአማራ ተወላጆችን ኢላማ ያደረገው ከትግራዩ ግጭት ለመውጣት በሚያደርገው ጥረት ለስልጣኑ የሚያሰጋው አድርጎ ስለሚያያቸው ነው በማለትም ይከሳሉ ብሏል።

አማራ በህዝብ ብዛት ኢትዮጵያ ከሚገኙ ብሔረሰቦች በሁለተኛ ደረጃ ላይ የሚገኝ ሲሆን ከትግራይ ክልል ጋር ተደምሮ የሀገሪቱ በርካታ መሪዎች የወጡበት ቦታ መሆኑን የጠቆመው አሶሴትድ ፕሬስ የትግራይ ኃይሎች የአማራ ክልልን ከወረሩና ጥቃት ካደረሱ ወዲህ በአካባቢው ቅሬታ እያደገ መሄዱን አመልክቷል። ህብር ኢትዮጵያ የተሰኘው ተቃዋሚ ፓርቲ ምክትል ሊቀመንበር የሆኑትን አቶ ይልቃል ጌትነትን ያናገረው አሶሴትድ ፕሬስ

የፌዴራል መንግስት በአማራ ክልል እያካሄደ ያለው እስር በተለይ በአማራ ክልል ከእጁ እያመለጠ ያለውን ስልጣን ለመጠቅለል የሚያደርገው ጥረት ቅድመ ሁኔታ ነው ማለታቸውን ጠቅሷል። አቶ ይልቃል አክለው ለእኔ ይህ የጅምላ እስር

ፖለቲካዊ ግፊት ያለው ነው ሲሉ ለኤፒ ገልጸዋል። በገለልተኝነት የሚንቀሳቀሰው የኢትዮጵያ ሰብአዊ መብቶች ምክር ቤት በዚህ ሳምንት ላይ ባወጣው መግለጫ አብዛኞቹ በአማራ ክልል የታሰሩ ሰዎች የት እንዳሉ እንደማይታወቅና በርካታ ሰዎች ላይ እገታ እየተካሄደ መሆኑን ገልጿል። በሌላ በኩል መንግስት ያቋቋመው የኢትዮጵያ ሰብአዊ መብቶች ኮሚሽን ህገወጥ እስር ሲል በገለጸው ድርጊት

ቢያንስ 19 ጋዜጠኞች መታሰራቸውን አስታውቋል። ሮብለት የኢትዮጵያ ፌዴራል ፖሊስ ባወጣው መግለጫ በሀሰተኛ ፕሮፓጋንዳ መንግስትና ህዝብን ለማለያየት ሌት ተቀን የሚሰሩ ያላቸውን 111 ህገወጥ የበይነ መረብ መገናኛ ብዙሀን መኖራቸውን አረጋግጫለሁ ያለ ሲሆን ከእነዚህ ውስጥ አስር ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። የአማራ ክልል ቃል አቀባይ አቶ ግዛቸው ሙሉነህ ሮብለት ባካሄዱት ጋዜጣዊ መግለጫ መንግስት

ን ደካማ አድርጎ ለማሳየት እና ህዝባዊ አመፅና አለመረጋጋት ለማስነሳት ጥረት ሲደረግ ቆይተዋል ያሉ ሲሆን አክለውም ይህ ሴራ ግን ከሽፏል፣ ስርዓት አልበኝነትና ህገወጥ ተግባራት እዚህ ቦታ የላቸውም ብለዋል። የኢትዮጵያ መንግስት የኮሚኒኬሽን ጉዳዮች አገልግሎትም እንዲሁ

ህዝብ ህግና ስርዓትን እንዲያስከብር መጠየቁን ገልጾ ማህበረሰቡን እርስ በርስ የሚያጋጩ ቡድኖች ላይ እርምጃ እየወሰደ መሆኑን አመልክቷል። አሶሴትድ ፕሬስ በዘገባው የጅምላ እስሩ በአማራ ክልል ብቻ እየተከናወነ ባይሆንም ከፍተኛ የተቃውሞ ድምፅ እየተሰማ ያለበት ክልል መሆኑን ግን ገልጿል። ከታሰሩት መካከልም ፋኖ በመባል የሚጠሩትና ፌዴራል መንግስቱ ከትግራይ ኃይሎች ጋር ባደረገው ውጊያ አጋር የነበሩት የአማራ ሚሊሺያ ቡድን

ቡድን አባላት እንደሚገኙበትም ጠቅሷል። የፋኖ አባላት በክልሉ መገናኛ ብዙሃን ቢወደሱም በጦርነት ውስጥ ለተፈጸሙ ጥቃቶችም ተጠያቂ ይደረጋሉ። አሁን ግን የመንግስት ሚዲያዎች መደበኛ ያልሆኑ ኃይሎች ሲሉ የሚጠቅሷቸው መሆኑን ገልጾ አንዳንዶቹን ታዋጊዎች ትጥቅ ለማስፈታት ጥረት እየተደረገ መሆኑን አመልክቷል። በጉዳዩ ላይ ኤፒ ያናገረው በዓለም አቀፉ ግጭት አጥኚ ቡድን የትንተና ባለሙያ ዊሊያም ዴቪሰን ፋኖ ሚሊሻ በጦር

ጦርነቱ ምክንያት እየተጠናከረ በመሄዱ

አሁን የሚካሄደው እስር በተወሰነ መልኩ እነሱን በቁጥጥር ስር የማድረግ ጥረት ነው ብሏል። ዳቪሰን አክሎ በአማራ ተወላጆች ዘንድ የፌዴራል መንግስቱ ከትግራይ ባለስልጣናት ጋር ያለውን ግጭት ለማቆም የሚያደርገው ጥረት የአማራን ፍላጎት ወደ ጎን እየገፋ ነው የሚለው ፍርሃት በማደጉ በርካታ ጋዜጠኞችን ጨምሮ በሰፊው የሚካሄደው እስር ያንን ትርክት ለመቆጣጠር የሚያደርገው ጥረት መሆኑን ያሳያል ሲል ለኤፒ ገልጿል። በኢትዮጵያ የሚገኙ ሶስት

ትላልቅ የፖለቲካ ፓርቲዎች መንግስት የሚያካሂደውን እስር እንዲያቆም የጠየቁ ሲሆን እናት ፓርቲ መላው ኢትዮጵያ አንድነት ፓርቲና የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በዚህ ሳምንት በጋራ ባወጡት መግለጫ

ህግ የማስከበር ዘመቻ በሚል ሽፋን ጋዜጠኞች፣ የመብት አቀንቃኞች፣ የፋኖ ሚሊሻ አባላት፣ ምሁራን፣ የፖለቲካ ፓርቲ አባላትና ጡረተኞች ታፍነው ተወስደዋል ብለዋል። መግለጫው አክሎ መንግስት ይህን ዘመቻ መንግስትን የሚተቹ ሰዎችን ለማፈን

የህዝቡን ሞራል ለመስበርና መሪዎቹን ለማጥፋት እየተጠቀመበት ነው ብሏል። አሶሲየትድ ፕሬስ ያናገራቸው አሜሪካ ሀገር የሚገኘው የአማራ ማህበር በርካታ ደርዘን ቁጥር ያላቸው ታሳሪዎችን ስም ለኤፒ ያጋራ ሲሆን

በዚህ ሳምንት በተደረገ እስር ኢላማ መደረጋቸውን አመልክቷል። ግንቦት 12 ቀን በሞጣ ከተማ የጅምላ እስሩን ተቃውሞ በተደረገ ሰልፍ ላይ የክልሉ ልዩ ኃይል በከፈተው ተኩስ ሰባት ሰዎች መገደላቸውንም ማህበሩ ለኤፒ ገልጿል።

አቶ ይልቃል ለኤፒ ሲያስረዱ ፌዴራል መንግስት ከትግራይ ጋር ሲያደርገው ከቆየው ጦርነት ፋታ በወሰደበት በዚህ ወቅት የአማራ ፖለቲከኞች ዋነኛ ተቺዎቹ ሆነው ሊወጡ ይችላሉ ብሎ እንደሚፈራ ተናግረዋል። የፌዴራል መንግስቱ በጥቅምት 2013 ዓ.ም የተጀመረው ግጭት እንዲያቆም መጋቢት ወር ላይ የተናጠል ተኩስ ያወጀ ቢሆንም ውጥረቱ ግን እንደቀጠለ መሆኑን የኤፒ ዘገባ አመልክቷል።

አድማጮች ከኢትዮጵያ የደረሱንና ከዚህ የተጠናቀሩ በኢትዮጵያ ጉዳይ ላይ ያተኮሩ ዘገባዎችን አጠናቀቅን። አሁን ደግሞ እስቲ ከኢትዮጵያ ውጭ ወዳሉ ዓለም አቀፍ ዘገባዎችን ውሰዳችሁ። የናይጄሪያ አምራቾች የስንዴና የኃይል እጥረት ገጥሟቸዋል። የናይጄሪያ አምራቾች በሩሲያና በዩክሬን ጦርነት ምክንያት በተፈጠረ የእህል ዋጋ ማሻቀብ እያማረሩ ነው። በተለይ የስንዴ ዋጋ

የማይቀመስ ሆኗል ይላሉ። ይሁን እንጂ ጦርነቱ ባለፈው ታኅሳስ ከመጀመሩ በፊትም ቢሆን ሀገሪቱ በነዳጅና በኃይል እጥረት ሳቢያ በከፍተኛ የዋጋ ግሽበት ተመታለች። ቲሞቲ አቢዙ ከአቡጃ ያጠናቀረውን ዘገባ እንግዱ ወልዴ እንደሚከተለው ያቀርበዋል። ማቹኩ ኦሪዙ ከስድስት ዓመታት በፊት የነበረችበትን የህክምና ላቦራቶሪ ስራ አቁማ ነበር። የህፃናት ምግብ ማምረት የጀመረችው

በቆሎ፣ ሩዝ እና ቡናማ ስንዴ እየተጠቀመች ተጨማሪ አልሚ ምግብ እያዘጋጀች ለአከፋፋዮች ትልካለች። የሩሲያና የዩክሬን ጦርነት በፈጠረው የአቅርቦት መስተጓጎል ምክንያት ግን ከዚህ በኋላ ስንዴ የምታገኘው መቼ እንደሆነ አታውቅም። እሷ እንደምትለው የስንዴ እጥረት በሌሎች ሰብሎች ዋጋ ላይም ተጽዕኖ እያሳደረ ነው።

ስንዴ፣ አጃና የስኳር ድንች ዱቄት ቀላቅዬ ጠቀማለሁ። የማሏሸ ነገር እነዚህን ነገሮች ለማግኘት እንኳን አዳጋች ሆኗል። የዋጋ መጨመሩ ብቻ አይደለም፣ ስንዴ ማግኘት ራሱ እጅግ አዳጋች ሆኗል። እኔ ደግሞ በጅምላ ነው የምገዛው። አቅራቢዎቼ ጋር ብዙ ጊዜ ደውያለሁ። ኦሪዙ በስንዴ ምትክ ሌሎች አማራጮችን ለመጠቀም እያሰበች ቢሆንም ምናልባት ደንበኞቿ ላይፈልጉት ይችሉ ይሆናል የሚለው ጉዳይ ያሳስባታል።

አምርተ ከሸጥክ በኋላ ትርፌ የማታገኝ ከሆነ ችግር ነው። እንዲህ የሚሆን ከሆነ ምኑን ንግዶ ነው? አሁን ስንዴን በሌላ ሰብል ለመተካት ጥናት እያደረግኩ ነው። አሁን ለጊዜው ያሰብነው አቻ የተባለውን እህል ለመጠቀም ነው። እስከ ቅዳሜ ድረስ እወስናለሁ። የተባበሩት መንግሥታት የምግብና የእርሻ ድርጅት እንደሚለው ጦርነቱ እንደተጀመረ የስንዴ ዋጋ በ5.7 ከመቶ ተወደዋል።

ነገር ግን ከጦርነቱ ቀድሞም ቢሆን በናይጄሪያ የስንዴ እጥረት በመከሰቱ ምክንያት ዋጋው 30 ከመቶ አሻቅቦ ነበር። በሀገሪቱ የሚመረተው ስንዴ የሚሸፍነው የፍላጎቱን 10 በመቶ ብቻ መሆኑን የናይጄሪያ ስንዴ አምራች ገበሬዎች ማኅበር ይናገራል። ናይጄሪያ ባለፉት ተከታታይ ሁለት ዓመታት በ2020ና በ2021 ዓ ም ሁለት ቢሊዮን ዶላር የሚገመት ስንዴ ከአሜሪካና ከሩሲያ ማስገባቷ የአገሪቱ ስታትስቲክስ ቢሮ አመልክቷል።

የናይጄሪያ አምራቾች ማኅበር እንደሚለው ደግሞ ችግሩ የእህል አቅርቦት እጥረት ብቻ አይደለም። የሩሲያና የዩክሬን ጦርነት ከመጀመሩም በፊት ሀገሪቱ በነዳጅና ኃይል እጥረት፣ በከፍተኛ ዋጋ ግሽበት፣ በወደቀ መሠረት ልማትና በጸጥታ እጦት ተመታለች። ሴጉን አጃዬ ካዲሪ የናይጄሪያ አምራቾች ማኅበር መሪ ናቸው። ኢንሴኪሪቲ ሃስ ሜድ ሶፕላይ ቼን ኢንተርናሊ ቱ ቪ ቨሪ ዲፊኮልት

ሰላምና ደህንነት ያለመኖር በአቅርቦት ላይ ችግር ፈጥሯል። በዚህ ችግር ውስጥ ያሉት አካባቢዎች ደግሞ ዋና ሰብል የሚመረትባቸው አካባቢዎች ናቸው። ከደህንነቱ መጥፋት በተጨማሪ መንገዱ ፈርሷል። ባሉብን ችግሮች ላይ ተጨምሮ አሁን ጭራሽ ሰዎች ማረስ የማይችሉበት ደረጃ ላይ ደርሰናል። የመብራት መቆራረጡ የተከሰተው የአገሪቱ ዋና ቋት ባለፈው ጥር በተደጋጋሚ በመበላሸቱ መሆኑን ባለሥልጣናቱ ተናግረዋል።

እንደ ኦስማን መሐመድ ያሉ ዳቦ ጋጋሪዎች ኤሌክትሪክ ባለመኖሩ ናፍጣ ወደ መጠቀም ዞረዋል። የናፍጣውም ዋጋ ቢሆን የሚቀመስ አልሆነም ይላል ኦስማን። በዚህ ዓመት ብቻ ዋጋው በሶስት እጥፍ ጨምሯል። በየቀኑ ብዙ ናፍጣ እንጠቀማለን፣ ምክንያቱም መብራት የለም። ስለዚህ ብዙ ናፍጣ መግዛት አለብን። ምርታችንም ላይ ሆነ የዳቦ ዋጋ ላይ ተጽዕኖ አሳድሮብናል።

የነዳጅ እጥረቱን ያስከተለው ባለፈው ጥር 170 ሚሊዮን ሊትር የተበከለ ነዳጅ ከገበያው እንዲወጣ በመደረጉ እንደሆነ ባለሥልጣናቱ አመልክተዋል። ለአሁኑ ግን እንደ ኦሪዙ እና መሐመድ ያሉ ነጋዴዎች መጪው ጊዜ የተሻለ እንደሚሆን ተስፋ በማድረግ ሥራቸውን እንደ ነገሩ ማከናወን ቀጥለዋል።

ወደ ተከታዩ ዘገባችን እንውሰዳችሁ። ቻይና፣ ሩሲያ፣ ማያንማር፣ አፍጋኒስታን፣ ህንድ፣ ፓኪስታን የሃይማኖት ነጻነትን ይጥሳሉ ስትል አሜሪካ ከሰሰች። የአሜሪካው የውጭ ጉዳይ መስሪያ ቤት አመታዊ የሃይማኖት ነጻነት ሪፖርቱን ሲያወጣ እነዚህ ሀገራት የሃይማኖታዊ መብትን

ይጥሳሉ ብሏል። መስሪያ ቤቱ የአመታዊ የሃይማኖት ነጻነት ሪፖርቱን ለዩናይትድ ስቴትስ ምክር ቤት ሲያቀርብ አጋር ሀገር የሆነችው ህንድንም በእምነት ቦታዎች ላይ ጥቃት ሲፈጸም በመደገፍ ወይም እንዳላየ በማለፍ ከሷታል። የቪኦኤ ከፍተኛ የዲፕሎማሲ ዘጋቢ ሲንዲ ሴን ያጠናቀረችው ዘገባ ነው። ይህንንም ዘገባ የሚያቀርብልን እንግድ ወልዴ ነው።

የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከንና በመስሪያ ቤቱ የሃይማኖት ነጻነት ጉዳዮች የዓለም አቀፍ ቢሮ ኃላፊ የሆኑት አምባሳደር ራሻድ ሁሴን ዓመታዊውን ዓለም አቀፍ የሃይማኖት ነጻነት ሪፖርት ትናንት አቅርበዋል። በሪፖርቱም በ2021 ዓ ም ቻይና መሰረታዊ መብቶችን ከሌሎች ሀገሮች በከፋ ሁኔታ የምትጥስ ሀገር መሆኗ ተጠቅሰዋል። የውጭ ጉዳይ ሚኒስትሩ በተለይ በቻይና በዊገር ጎሳ አባላትና በሌሎችም ላይ ስለሚፈጸመው የመብት ጥሰት ተናግረዋል።

China continues its genocide and repression of predominantly Muslim Uyghurs and other religious minority groups. ቻይና በአብዛኛው የእስልምና ተከታይ በሆኑት የዊገር ጎሳ አባላትና በሌሎች አናሳ ጎሳዎች ላይ የዘር ማጥፋትና የጭቆና አካሄዷን ገፍታበታለች። ከአፕሪል ወር 2017 ጀምሮ ከ1 ሚሊዮን በላይ የዊገር፣ ካዝክ፣ ተርኪዝ እና ሌሎችም ጎሳዎች አባላት ሺንጃንግ በሚገኝ የማጎሪያ ስፍራ ውስጥ ይገኛሉ።

ቤጂንግ የሚደርስባትን አለም ዓለም አቀፉ ግዘት አትቀበልም። ካምፖቹ የሙያ ማሰልጠኛ ማዕከላት ናቸው ስትል ትከላከላለች። ብሊንከን በመቀጠል የቻይና ኮሚኒስት መንግስት በቲቤት ቡዲስቶች ላይ የሚያደርሰውን ጥቃት ቀጥሎበታል ብለዋል።

ኢራንን፣ ማይናማርን፣ የአፍጋኒስታኑን ታሊባን መንግስትና ሌሎችንም የአሜሪካ ተቀናቃኞችን በመብት ጥሰት ከሰዋል። የውጭ ጉዳይ ሚኒስትሩ አምባሳደር ራሻድ ሁሴን ደግሞ ሩሲያ በዚህ ዓመት በድጋሚ በመብት ጣሾች ዝርዝር ውስጥ ተገኝታለች ብለዋል።

ባለፈው ዓመት በሪፖርቱ እንደ አሳሳቢ አገር የተመደበችው ሩሲያ ሁኔታዎችን ከማሻሻል ይልቅ በሃይማኖት ላይ የምታደርገውን የመብት ጥሰት አባብሳ አቀጥላለች። የሀገሪቱ ፍርድ ቤቶች የሃይማኖት ነፃነታቸውን ለማስከበር በሞከሩ ሰዎች ላይ የከፋ የእስር ቅጣት መጣላቸውን ገፍተውበት የቅጣቱ ጊዜ በየጊዜው እየጨመረ መጥተዋል።

የሩሲያ ባለስልጣኖች በአክራሪነት በሚጠረጠሩ ሰዎች ቤቶች ላይ ከበባዎችን እያደረጉ በመቶዎች የሚቆጠሩ ፍተሻዎች አካሂደዋል። እነዚህ ፍተሻዎች በአብዛኛው ኃይል የተቀላቀለባቸው ናቸው። በዓለም ትልቋ ዲሞክራሲ ህንድ ውስጥ በእምነት ተቋማት ውስጥ በተሰበሰቡ ሰዎች ላይ የሚደርሰው ጥቃት እየጨመረ መሆኑን ብሊንከን ሲናገሩ፣ አምባሳደር ረሻድ ደግሞ ሁኔታውን እንዲህ ይገልጹታል ኢን ኢንዲያ

በህንድ አንዳንድ ባለስልጣናት እየጨመሩ ያሉ ጥቃቶችን እንዳላየ ማለፍ ብቻ ሳይሆን የሚደግፉበት ሁኔታም አለ። የህንድ ባለስልጣናት በህዳጣን ሃይማኖቶች ተከታዮች ላይ የሚደርሰውን ጥቃት በተመለከተ ከአሜሪካ የሚሰሙ ወቀሳና ነቀፌታዎችን አይቀበሉም።

ብሊንከን በተጨማሪ የህንድ ታሪካዊ ባላንጣ የሆነችውን ፓኪስታንንም አንስተዋል። ባለፈው ዓመት አስራ ስድስት ሰዎች ሃይማኖትን አንቋሻቸዋል በሚል በተከፈተባቸው ክስ የሞት ፍርድ ተላልፎባቸዋል። ይሁን እንጂ ፍርዱ እስካሁን ተፈጻሚ አልተደረገም።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአርብ ምሽት ዝግጅታችንን ነው። ዝግጅታችን እየተላለፈ የሚገኘው በ19ና በ25 ሜትር ባንድ አጭር ሞገድ፣ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይም ይተላለፋል። ለመሆኑ ዝግጅቶቻችንን ፕሮግራማችንን አዳምጣችሁ አስተያየታችሁን ልታካፍሉን

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።

ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ዛሬ አርብ ነው። አርብ ላይ ደግሞ አንዳንድ

ጠቃሚ ያልናቸውን መረጃዎች ወደ እናንተ የምናደርስበትና የምናካፍልበት የአየር ሰዓት አለን። ለዛሬ በርካታ ሰዎች ስለ ክሪፕቶ ከረንሲ ለመረዳት ሲቸገሩ ይስተዋላል። ይህ የኢንተርኔት ወይም በይነ መረብ ላይ መገባቢያ ስርዓት እንዴት እንደሚሰራ አብራርቶ ማት ዲቤ ያደረሰን ዘገባ አለ። በግራፊክስ የተደገፈ ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።

ቢትኮይን በሚለው ስያሜ ውስጥ ኮይን የሚለው ቃል ሰዎች ለዘመናት እቃዎችን ለመግዣ ሲጠቀሙበት የኖሩት ሳንቲም አይነት ትርጉም ያለው ይመስላል። ሆኖም ቢትኮይኖችም ሆኑ ሌሎች ክሪፕቶ ከረንሲዎች የኢንተርኔት ወይም የበየነ መረብ ላይ መገበያ ናቸው። በቢትኮይን ግብይት ውስጥ ምንም አይነት በእጅ የሚጨበጥ ገንዘብ የለም። ያሉት የተወሰኑ ኮዶች ወይም የሚስጥር ቁጥሮች ብቻ ናቸው።

ሰዎች ቢትኮይን ማይኒንግ ሲሉ ታዲያ ምን ማለታቸው ነው? በበይነ መረብ ላይ ክሪፕቶ ከረንሲዎችን በመጠቀም የሚደረግ የክፍያ ልውውጥን ትክክለኛነት ለማረጋገጥና መዝግቦ ለማስቀመጥ ብሎክቼይን የተባለ ስርዓት ይጠቀማሉ። ብሎክቼይን ማለት ለሂሳብ አያያዝ የምንጠቀምበት አይነት ዲጂታል መዝገብ ማለት ነው።

ነገር ግን መረጃዎቹ እንደ ባንክ ባለ አንድ ቦታ ከመቀመጥ ይልቅ የሂሳብ መዝገቡ የመገበያ ገንዘቡን ለሚጠቀሙ ሁሉ እንዲሰራጭ ይደረጋል። በትክክል ለማስረዳት ብሎክቼን የሚሰራበት መንገድ ይህን ይመስላል። አዲስ ክፍያ ሲፈጸም ብሎክቼኑ ላይ ይመዘገባል። የስርዓቱን ደህንነት ለማረጋገጥ ማንኛውም በገበያ ትስስር ውስጥ ያለ ሰው ተመሳሳይ መረጃ ይደርሰዋል። አዲስ የሚፈጸም ክፍያ ከሌሎች የቅርብ ጊዜ ክፍያዎች ጋር

አንድ ላይ ተደምሮ አንድ ብሎክ ወይም እስር ይፈጥርና ወደ ብሎክ ቼኑ ለመመዝገብ ይጠብቃል። ማይኒንግ ተብሎ የሚጠራው የማጣራት ሂደት የሚጀምረው ታዲያ እዚህ ጋ ነው።

ማይነርስ የሚባሉት ማናቸውም በግብይት ትስስር ውስጥ የሚገኙና በቂ ከኮምፒውተር ጋር ግንኙነት ያለው እውቀት ያላቸው ሰዎች ሆነው አዲስ የገባው ክፍያ ትክክለኛ መሆኑን ለማረጋገጥና ለአንድ ብሎክ ወይም እስር በልዩነት የሚሰጠውን ምስጢራዊ ኮድ ለማግኘት የሚሽቀዳደሙ ናቸው።

ይህ ሂደት ደግሞ ለአንድ ብሎክ ወይም እስር የሚሰጠውን ተበታትነው የተቀመጠና በጣም ረጅም ቁጥሮችንና ፊደሎችን የያዘ ሚስጢራዊ ኮድን መገመት ይጠይቃል።

ይህ የቤት ስራ ፕሩፍ ኦፍ ወርክ ወይም የስራ ማረጋገጫ ተብሎ የሚጠራ ሲሆን በጣም ውስብስብና ደጋግሞ በመሞከር ብቻ የሚገኝ እጅግ ከፍተኛ መጠን ያለው የኮምፒውተር ማቀነባበሪያ ጊዜ የሚፈጅ ነው። የስራ ማረጋገጫው ታዲያ ብሎክቼኑን ከማጭበርበር የመጠበቂያ መንገድም ነው።

አዲሱ እስር ወደ ብሎክቼኑ ወይም የሂሳብ መዝገቡ የሚገባው ተበታትኖ የተቀመጠው ሚስጥራዊ ኮድ ሲገኝና የክፍያው ትክክለኝነት ሲረጋገጥ ብቻ ነው። ይህን በማድረግ እድል የቀናው ማይነር ታዲያ ለስራው በቢትኮይን ይከፈለዋል።

ይህ ክፍያን የማጣራትና ስርዓቱን የመጠበቅ ኃላፊነት አዳዲስ ቢትኮይኖች ወደ ገበያ እንዲመጡ ማድረጊያ መንገድ ሲሆን በርካታ ተጠቃሚዎችም ትስስሩን እንዲቀላቀሉ የማበረታቻ ክፍያም ሆኖ ያገለግላል። በርካቶች ወደ ትስስሩ መምጣታቸውን ተከትሎ ግን የስራ ማረጋገጫው በየጊዜው የበለጠ አስቸጋሪ እንዲሆን ይደረጋል።

ቢትኮይን ማይኒንግ ገና በጀመረበት ጊዜ ተጠቃሚዎች የግል ኮምፒውተራቸውን በመጠቀም ቢትኮይኖችን ለመሰብሰብ ይሞክሩ ነበር። አሁን ግን አብዛኛው የማይኒንግ ወይም የማጣራት ስራ የሚሰራው ለዚህ ተብለው በተዘጋጁ ትላልቅ የመረጃ ማዕከላት ውስጥ ሲሆን፣ የእርሻ ቦታ ተብለው ይጠራሉ። የማጣሪያ እርሻዎቹ ታዲያ እጅግ በጣም ግዙፍ ኃይል ይጠቀማሉ። አንድ የመረጃ ድህረ ገጽ እንዳመለከተው አንድ ቢትኮይንን ለማጣራት

በሰዓት 2156 ኪሎዋት ኃይል ይወስዳል። ይህ አንድ በአሜሪካ ውስጥ የሚገኝ መካከለኛ መጠን ያለው ቤተሰብ ለ74 ቀን የሚጠቀምበት ኃይል ማለት ነው። የካምብሪጅ ዩኒቨርሲቲ ጥናት እንደሚያሳየውም አጠቃላይ የቢትኮይን ግብይት ትስስር በዓመት ውስጥ በሰዓት እስከ 131.4 ቴራዋት ሊጠቀም ይችላል።

ቢትኮይን ሀገር ቢሆን ኖሮ የሚወስደው የኃይል መጠን 106 ሚሊየን ሕዝብ ያላት ግብጽ ከምትጠቀመው የኃይል መጠን ጋር ተመጣጣኝ ይሆን ነበር። በአሁኑ ወቅት ከቢትኮይን ሌላ ከ2000 በላይ የክሪፕቶ ከረንሲ መገበያ ስርዓቶች አሉ። አንዳንዶቹ የግብይት ስርዓቱን ከስጋት ነፃ ለማድረግ ከፍተኛ ኃይል የማይፈልጉ ሌሎች አማራጮችን ይጠቀማሉ። ለምሳሌ አቴሪየም የሚባለው የክሪፕቶ ከረንሲ አይነት

ፕሩፍ ኦፍ ስቴክ ተብሎ ወደሚጠራ ስርዓት የተሸጋገረ ሲሆን ይህም በቂ ገንዘብ ያላቸው ተጠቃሚዎች በዘፈቀደ ተመርጠው እስሮችን ወደ ሂሳብ መዝገቡ እንዲያስገቡ የሚደረግበት መንገድ ነው። የትኛውም የበይነ መረብ መገበያ መንገድ የወደፊት ቀጣይነቱን ለማረጋገጥ ግን የኃይል አጠቃቀሙን ችግር መፍታት ወሳኝ ነው።

በምሽቱ ወደ ያዝነው የመጨረሻ ሰፋ ያለ ዘገባችን እንውሰዳችሁ። የአፍሪካ የቴክኖሎጂ አካታችነት ጉባኤ ከሰሞኑ በኬንያ ናይሮቢ ተካሂዷል።

ኢኔብል የተሰኘው ለትርፍ ያልተቋቋመ ድርጅት ያስተባበረው ይህ ጉባኤ የቴክኖሎጂው መስክ በአፍሪካ የሚኖሩ አካል ጉዳተኞችን ሕይወት በማገዝ ረገድ ሊኖረው በሚገባው ሚና ላይ የመከረ እንደሆነ

ሰምተናል። በጉባኤው ላይ የተነሱ ጉዳዮችን በተመለከተ ከጉባኤው እንደ ኢትዮጵያ ያሉ ሀገራት ምን ሊማሩ ይገባል የሚለውን ለመረዳትም በጉባኤው ላይ የውይይት መንደርደሪያ ጽሑፍ ካቀረቡት መካከል አንዱ የሆኑት ዳኛቸው ቦጋለ ሀብታሙ ስዩም አነጋግሯቸዋል። አቶ ዳኛቸው በአካል ጉዳተኞች መብት ላይ የሚሰሩ የህግ ባለሙያ ናቸው። እንደሚከተለው ይቀርባል።

የአፍሪካ አካታችነት ጉባኤ ባሳለፍነው ሳምንት መገባደጃ ላይ የተደረገ ጉባኤ ነው። ቦታው ኬንያ ናይሮቢ። በጉባኤው ላይ የውይይት መንደርደሪያ ጽሁፎችን ካቀረቡት መካከል አንዱ በአካል ጉዳተኞች ጉዳይ የህግ ባለሙያ የሆኑት አቶ ዳኛቸው ቦጋለ ናቸው። ስለ ጉባኤው አበይት ትኩረት አስቀድሜ ጠይቄያቸዋለሁ። ቴክኖሎጂን እና የተለያዩ መርጃ መሳሪያዎች ወይም በእንግሊዝኛው አሲስቲቭ ዲቫይሶች ከቴክኖሎጂ አንጻር ለአካል ጉዳተኞች እንዴት ተደራሽ ማድረግ

ሊደረግ ይቻላል ይገባል። በአጠቃላይ ህይወትን በቴክኖሎጂ አማካኝነት ለአካል ጉዳተኞች ቀላል የማድረጊያ መንገዶች ምንድን ናቸው? እዛ ላይ መወያየት አለብን።

እንደ አፍሪካ እንደ አፍሪካውያን በሌሎች ዓለማት ካሉ የጉዳዩ ባለድርሻ አካላት ጋር በመተባበር በዚህ ጊዜ በዚህ ዘመን በአንደኛው ክፍለ ዘመን በ2022 ያሉ የቴክኖሎጂ ውጤቶች በሌላው ዓለም ላይ ያሉ ምን ይመስላሉ? በተለይ እነዚህን ቴክኖሎጂዎች ተግባራዊ የማድረግ አቅማችን የማድረግ ሂደቱ ይመስላል የሚለውን ለማየት እንዲሁም አፍሪካ ውስጥም የተሻሉ ምሳሌዎች ቤስት ፕራክቲሶች ካሉ እሱንም

በሌሎች አለም ላይ ላሉ ባለድርሻ አካላት ለእኛም እርስ በርስ እንድናውቅበት ተደረገበት ኮንፈረንስ ነው። ከሁለት መቶ በላይ ተሳታፊዎች የተገኙበት ከጉዳዩ ጋር በተገናኘ የመጀመሪያው በአካል የተደረገ መሆኑ የተነገረለት ጉባኤ ከአፍሪካ አህጉር እንዲሁም ከመላው ዓለም የተውጣጡ ከአካል ጉዳተኞች መብት እንዲሁም የቴክኖሎጂ ስርጭት ጋር የተገናኘ ልምድ ያላቸው ተሳታፊዎችና እንግዶች መታደማቸውን ከአቶ ዳኛቸው ሰምተናል።

በተለይ ስፖንሰር ካደረጉት ተቋማት ከማስተርካርድ ፋውንዴሽን፣ ከጉግል፣ ከፌስቡክ፣ ከማይክሮሶፍት እነዚህ አራቱ ናቸው የዚህ ፕሮግራም ስፖንሰር አድራጊዎች። ከነዚህ የተውጣጡ ባለድርሻ አካላት ተገኝተዋል። ከዛም በተጨማሪ ተጋባዥ ከነበሩት እንግዶች መካከል ሀበን ግርማ ትገኝ ነበር። ሀበን ግርማ ከሀርቨርድ ህግ ፋክልቲ በ

2013 የተመረቀች የመጀመሪያዋ መስማትና ማየት የተሳናት ነገር ግን በዓለም አቀፍ ደረጃ ትልቅ ተጽዕኖ ፈጣሪ ከሚባሉ የአካል ጉዳተኞች ጉዳይ ላይ ከሚሰሩ አድቮኬቶች ወይንም የመብት ተሟጋቾች መካከል አንዷ ናት። በቅርቡ ከአንድ ከሁለት ከሶስት ዓመታት በፊትም ሃበን ደፍ ብላንድ ውመን ሁ ኮንከርድ ሃርቨርድ ሎ

የሚል የግል ታሪኳን የሚያካትት አንድ መጽሐፍ ጽፋለች እና ይቺን ታላቅ ዓለም አቀፍ የአካል ጉዳተኞች መብቶች ተሟጋችንም ከአሜሪካ ከበርክሊ ካሊፎርኒያ ተጋብዛ በአካል ተገኝታ ንግግር አድርጋለች፣ ልምዷን አካፍላለች። ለሁለት ቀናት በቆየው ጉባኤ የተለያዩ ፓናል ውይይቶች ተደርገዋል።

በቴክኖሎጂ ታግዘው ትምህርትን ለአካል ጉዳተኞች እንዴት አካታች ማድረግ ይቻላል? የፋይናንስ ቴክኖሎጂን ለአካል ጉዳተኞች ተደራሽ ማድረግስ የሚቻለው እንዴት ነው? የሚሉ ጥያቄዎችን ከመለሱ ውይይቶች በተጨማሪ በአካታች የስራ ስምሪት ውስጥ የቴክኖሎጂ ሚናን የመረመረ ውይይትም ተደርገዋል። የሀሳብ መንደርደሪያው አቅራቢ አቶ ዳኛቸው ትኩረታቸውን በወፍ በረር ያስቃኙናል። በአፍሪካ ውስጥ ያሉ ኢትዮጵያን ጨምሮ የፖሊሲና የህግ ማዕቀፎች በአካል ጉዳተኞች የስራ ስምሪት ዙሪያ

ምን ይመስላሉ? ምክንያቱም ቴክኖሎጂም ሊተገበር የሚችለው ጋባዥ የሆነ የህግና የፖሊሲ ማዕቀፍ ሲኖር ነው። በአንድ ሀገር ውስጥ በአህጉራችን ውስጥ የእኔ ትኩረት በሀገራችን እና በአህጉራችን ውስጥ በተለይ ሶስት አራት ሀገሮችን እንደምሳሌነት ጠቅሼ ሁሉ የስራ ስምሪትን የሚመለከቱ

አካል ጉዳተኞችን የሚመለከቱ ህግጋቶች፣ ፖሊሲዎች ምን ይመስላሉ? አህጉራችን ደግሞ በቅርቡ ከሁለት ከሶስት ዓመታት በፊት የጸደቀችው አህጉራዊ የአካል ጉዳተኞች መብቶች ስምምነት አለ። ያ ስምምነት አፍሪካ ዲስቢሊቲ ፕሮቶኮል ይባላል በአጭሩ። ሙሉ በሙሉ በስራ ላይ አልገባም ገና፣ ምክንያቱም አስራ አምስት የአፍሪካ ህብረት አባል ሀገራት ይህንን ስምምነት ማጽደቅ ይኖርባቸዋል። እስካሁን ድረስ ያ ቁጥር ስላልተሟላ

ሙሉ በሙሉ ስራ ላይ አልገባም፣ ነገር ግን አይቀርም። የጊዜ ጉዳይ ነው በስራ ላይ መግባቱ አይቀርም። ህጉ ተረቆ ማለፍ ያለበትን ሂደት አልፎ አሁን ማንኛውም ሰው ሊያገኘው በሚችለው ሁኔታ ተዘጋጅቶ የአፍሪካ የአካል ጉዳተኞች መብቶች ስምምነት ነው ይሄ። በአለም አቀፍ ደረጃ ካለው የአለም አቀፉ የመንግስታቱ ድርጅት የአካል ጉዳተኞች መብቶች ስምምነት በተጨማሪ ማለት ነው። በዚህ ህግ ሲዘጋጅ በማርቀቁ ሂደትም ውስጥ የነበረኝ ተሳትፎ ነበረ

በተሳታፊነት ከዛ በኋላ አዶፕት ሲደረግም ህጉ ሲጸድቅም ያለውን ሂደት በቅርበት ትከታተል ነበረ። ስለዚህ ምን ይላል ያ ህግ፣ የሚያመጣው ተጽዕኖ ምን ይመስላል፣ ከቴክኖሎጂ ጋር በተያያዘ ከስራ ስምሪት ጋር በተያያዘ እየተደረጉ ያሉ ጥረቶች ላይ የሚኖረው አዎንታዊ ተጽዕኖ ወይም አንድምታ ኢምፓክት ምን ይመስላል የሚለውን እዛ ላይ ጽሁፌን አቅርብ ያለው

ሌላው የስራ ቀጣሪዎች ተቋማት፣ መንግስታዊ ያልሆኑም መንግስታዊ የሆኑም ተቋማት አካል ጉዳተኞችን መቅጠር አካል ጉዳተኞችን ማሳተፍ የሚያስፈልጋቸው ለምንድን ነው የሚለውን ርዕስም ከህግም አንጻር እንዲሁም ካሉ ጥናቶች አንጻር ለማቅረብ ሞክሬያለሁ።

በዚህ ጉባኤ ላይ የአካል ጉዳተኞችን ሕይወት ለማቅለል አቅም ያላቸው ፈጠራዎች ለውድድር ቀርበዋል። አሸናፊዎችም ተሸልመዋል። ሀገራት አካል ጉዳተኞችን በሰራተኛው ኃይላቸው ውስጥ በማጠቃለላቸው ያገኙትን ጠቀሜታ ለሌሎች አጋርተዋል። አዲስ ሰነድም ይፋ ተደርጓል። እሱም ምርቶችና አገልግሎቶችን ተደራሽ ለማድረግ የሚያስችሉ መመሪያዎች በተለይ ከአፍሪካ ነባራዊ ሁኔታ አንጻር ከአፍሪካ አውድ አንጻር

አገልግሎቶችንና ምርቶችን ተደራሽ ለማድረግ ምን አይነት መመሪያዎች ጋይድላይኖች ሊኖሩ ይገባሉ የሚለውን የሚያካትት አንድ አንድ መመሪያም ተመርቋል እዚህ ፕሮግራም ላይ።

እሱም ለእኛ ሀገር በጣም ጠቃሚ ነው ይዘ ነው መተናል እንደዚህ። አቶ ዳኛቸው ይህው ጉባኤ ኢትዮጵያ በዘርፉ ብዙ መስራት እንዳለባት ያስታወሰ እንደሆነ ይናገራሉ። ሀገራት አካል ጉዳተኞችን አካታች የሚያደርጉ የሕግና ፖሊሲ መዋቅሮችን፣ የቴክኖሎጂ ስምሪቶችን ማስፋፋታቸው አትራፊ እንደሚያደርጋቸው ጉባኤው ጠቋሚ እንደነበረም አክለዋል። ለአሜሪካ ድምፅ ሀብታሙ ስዩም።

የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰላም ደናደሩ። በቅዳሜና እሁድ የዝግጅታችን እንገናኛለን። እስከዚያው ሰላም ቆይ